በመጀመሪያም አርስተ ዜና የጋዜጠኛ እስክንድር ነጋና የአንድነት ለፍትህና ዴሞክራሲ ፓርቲ ምክትል ሊቀመንበር እንዲሁም የሕዝብ ግንኙነት ኃላፊ አቶ አንዱ አለም አራጌ ትናንት ተይዘው መታሰራቸው ያሳሰባቸው መሆኑን ዶቸቤለ የአማርኛው ክፍል ያነጋግራቸው የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ተጠሪ አስታወቁ። የጀርመን ምክር ቤት ቡንደስታክ አባል ቲሎ ሆፕም ድርጊቱ እንዳስደነገጣቸው ገልጸው የጀርመን መንግሥት ይህን ሊያዋግዝ ይገባል አሉ። አንድ ኢትዮጵያዊ ጋዜጠኛ በዊኪሊክስ ሰነድ ስሙ በመጠቀሱ አገር ለቆ ወጣ። 15 ኢትዮጵያውያን አትሌቶችም ማፑቶ ውስጥ ተሰወሩ። የጀርመን መራሄተ መንግሥት አንጌላ ሜርክልና የፈረንሳዩ ፕሬዝዳንት ኒኮላ ሳርኮዚ ግሪክ ከአውሮፓው የዩሮ ሸርፍ አባላት ማኅበር ትውጣ መባሉን ፈጽሞ እንደማይቀበሉት አስታወቁ። ያም ሆኖ ግሪክ የሚጠበቅባትን በትጋትና ቅልጥፍና እንድታሟላ ሜርክል አሳስበዋል። እስራኤል አምባሳደሯን ለጊዜው ከዮርዳኖስ እንዲመለሱ ማድረጓ ተነገረ። ባለፈው ሳምንት በካይሮ ግብፅ እንደሆነው ሁሉ በአማን የሚገኘው የእስራኤል ኤምባሲም በተቃዋሚዎች ይወረር ይሆናል የሚል ስጋት በዲፕሎማቶች ዘንድ መኖሩ ተገልጿል። በዮርዳኖስ ተቃዋሚዎች የሚሊዮን ሰዎች ዘመቻ ያሉት ሰልፍ ዛሬ አማን ውስጥ ወደ እስራኤል ኤምባሲ እንደሚያመራ አስታውቀው ነበር። ዜናው በዝርዝር ባለው ግሩም የእንግሊዝኛ ቋንቋ ችሎታና በአማርኛም ስለ ሰላማዊ ለውጥ አስፈላጊነት ብዙ ጊዜ ይጽፍ የነበረው ታዋቂውና ደፋሩ ጋዜጠኛ እስክንድር ነጋ እንዲሁም ደርዝ ባለው ንግግሩ የታወቀው የአንድነት ለፍትሕና ዴሞክራሲ ፓርቲ ምክትል ሊቀመንበር እንዲሁም የህዝብ ግንኙነት ኃላፊ አቶ አንዱዓለም አራጌ ትናንት ተይዘው ወደ ማዕከላዊ እስር ቤት መወሰዳቸው እንዳሳሰባቸው ዶቸቤሌ አማርኛው ክፍል ያነጋግራቸው የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ተጠሪ አስታወቁ። ካለፈው መጋቢት ወር አንስቶ 11 የተቃውሞ የፖለቲካ ሰዎችና አምስት ጋዜጠኞች መታሰራቸውን መመዝገቡንም ድርጅቱ አስታውቋል። በአፍሪቃው ቀንድ የአምነስቲ ኢንተርናሽናል የሰብዓዊ መብት ጉዳዮች ተመራማሪ ክሌር ቤስተን ጋዜጠኛ እስክንድር ነጋና አቶ አንዱዓለም አራጌ ትናንት ወደ ማዕከላዊ የተወሰዱት የሚታሰሩ ሰዎችን በግፍ እርምጃ ቁም ስቅል በማሳየት ወደ ታወቀው እስር ቤት በመሆኑ እነርሱም ይኸው የማሰቃያ እርምጃ እንዳይወሰድባቸው አምነስቲ ኢንተርናሽናል ስጋት አለው ብለዋል። Ethiopian government የኢትዮጵያ መንግስት ባለስልጣናት በየጊዜው ሰብአዊ መብትን እንደሚያከብሩ ይናገራሉ። ሰዎች ለፍርድ እስኪቀርቡ ያላቸውን መብትም ሁሉ እንደሚያከብሩም ይገልጻሉ። እናም ዛሬ ጠዋት አምነስቲ ኢንተርናሽናል ባለስልጣናቱ የሚናገሩትን ቃል እንዲጠብቁ የእስክንድር ነጋንና የአንዱ አለም አራጌን የሌሎችንም እስረኞች ሁሉ መብት እንዲያከብሩ በመገናኛ ብዙሀን ሀሳባቸውን የመግለጽ መብታቸው፣ የሚፈልጉትን ጠበቃ ማቆምና በመገናኛ ብዙሀን በኩል ከቤተሰቡ ቻቸው ጋር እንዲገናኙ ይፈቀደላቸው ዘንድ ጠይቋል። በአምነስቲ ኢንተርናሽናል የአፍሪቃው ቀንድ የሰብአዊ መብት ይዞታ ተመራማሪ ክሌር በስተን ጸረ ሽብር ህግ በሚል መጠን ያለፈ እርምጃ የሚወሰደው የህዝብን ብሶት ለማድረቅ የተቃውሞ አንደበትንም ለመዝጋት ነው ብለዋል። አምነስቲ ኢንተርናሽናል ጉዳዩን በመከታተል ከኢትዮጵያ መንግሥት ማብራሪያ መፈለጉን እንደሚገፋበት የገለጡት ክሌር በስተን ስለ አሁኑ የስራት ዘመቻ ዓላማ የበኩላቸውን ትንተና ሲሰነዝሩ እንዲህ ነበር ያሉት። ይህ የአሁኑ አፈሳ አያያዙ ማሰር በአገሪቱ ሀሳብን በነጻ በመግለጽ መብት ላይ የተሰነሰረ ብርቱ ጥቃት ነው። መንግስት ሀሳብን በነጻ የመግለጽና በማህበር የመደራጀት መብቶችን ለመደምሰስ ቆርጦ የተነሳ ነው የሚመስለው። የጀርመን የአረንጓዴው ፓርቲ አባልና የህዝብ እንደራሴዎች ምክር ቤት ባልደረባ እንዲሁም በፓርላማው የኢኮኖሚ ተራዶ ኮሚቴ ምክትል ሊቀመንበር ቲሎ ሆፐ ኢትዮጵያ ውስጥ መንግስት ታዋቂ የተቃውሞ ፓርቲ ፖለቲከኞችንና ጋዜጠኞችን እየያዘ የማሰሩ ዘመቻ ያስደነግጣቸው መሆኑን ገለጡ። ባለፈው መጋቢት ከ370 በላይ የተቃውሞ ወገኖች መያዛቸውንና ከእነዚህም መካከል 217ቱ የኦሮሞ ፌዴራላዊ ዴሞክራሲያዊ ንቅናቄ ኦፍዴን አባላት መሆናቸውን የጠቀሱት ቲሎ ሆፐ በቅርቡ ከአምነስቲ ኢንተርናሽናል ሉካን ጋር ከተገናኙ በኋላ አቶ በቀለ ገርባና አቶ ኦልባና ሌሊሳ ተይዘው ከታሰሩ ወዲህ ትናንት የቀድሞ የህሊና እስረኛ ነጻ ጋዜጠኛ እስክንድር ነጋና የትልቁ የተቃውሞ ፓርቲ የአንድነት ለዴሞክራሲ ፍትህ ፓርቲ የወይዘሪት ብርቱካን ሚደቅሳ ፓርቲ ዋና ጸሐፊ አቶ አንዱዓለም አራጌ የመያዛቸው የሚያስፈራ ነው ሲሉ ቴሎሆፕ ገልጸዋል። የጀርመን ፌዴራል መንግስት ይህን የተቃውሞ ወገኖችን እየያዙ የማሰር ዘመቻ ማውገዝ ይገባዋል ብለዋል። የጀርመን መንግስት ኢትዮጵያ ውስጥ የተያዙ የተቃውሞ ወገኖች በነፃ እንዲለቀቁ እርምጃ ሊወስድና የሰብአዊ መብት ጥሰት በጀርመንና ኢትዮጵያ የልማት ትብብር ረገድ መዘዝ ሊኖረው እንደሚችል ሊያስገነዝብ ይገባል ብለዋል። በቅርቡ ዊኪሊክስ የተባለው አምደ መረብ ባጋለጠው የዲፕሎማቶች መልእክት ስሙ የተጠቀሰው ጋዜጠኛ አራጋው አሽኔ በመንግስት ባለስልጣናት ጥያቄ ከቀረበለት ወዲህ አገር ለቆ መውጣት ግድ እንደሆነበት ለጋዜጠኞች ደህንነት የሚታገለው ድርጅት ኮሚቴ ፎር ዘ ፕሮቴክሽን ኦፍ ጆርናሊስትስ ሲፒጄ አስታወቀ። ጋዜጠኛው አርጋዋሽኔ ባለፈው ሳምንት ማለቂያ አገር ለቆ መውጣቱን የጠቀሰው የቀድሞ ታዋቂ አዲስ ነገር ጋዜጣ የአሁኑ የድረገጽ አገልግሎት የመንግስታት ምስጢር ከህዝብ ተደብቆ እንዳይቀር የሚታገለው ዊኪሊክስ አደጋ የሚጋረጥባቸውን ሰዎች ስም ሳይለውጥ ሰነዶችን እንዳለ ይፋ ማድረጉ ተገቢ አለመሆኑን በመጥቀስ ነቅፏል። በየአራቱ ዓመት አንድ ጊዜ በሚካሄደው በአስረኛው የመላ አፍሪቃ የስፖርት ውድድር ማፑቶ ሞዛምቢክ ውስጥ ከተሳተፉት ኢትዮጵያውያን አትሌቶች መካከል 15ቱ መሰወራቸው ተነገረ። በዛሬው ዕለት ይህን ያስታወቀው የውድድሩ አዘጋጅ ኮሚቴ ነው። 5200 አትሌቶች በተሳተፉበት የስፖርት ውድድር ከኢትዮጵያ 180 መቅረባቸውና 17 ሜዳሊያ 3 የወርቅ ጭምር ማግኘታቸው ተነግሯል። ፖሊስና የፍልሰት ጉዳይ ባለሥልጣናት አትሌቶቹ የት እንደገቡ በማፈላለግ ላይ መሆናቸው ተነግሯል። የጀርመን መርሃይተ መንግስት ወይዘሮ አንጌላ ሜርክልና የፈረንሳዊ ፕሬዚዳንት ኒኮላስ ሳርኮዚ ግሪክ ከአውሮፓ የዩሮ የጋራ ሸርፍ አባልነት ትወገድ የሚለውን ጥሪ ፈጽሞ እንደማይቀበሉት አስታወቁ። በሌላም በኩል ሜርክል ለግሪኩ ጠቅላይ ሚኒስትር ጊዮርጎስ ፓፓንድሪው ስልክ በመደወል አገራቸው የገባችውን ቃል እንዲሁም የታድሶ ለውጥ ታደርግ ዘንድ ዓለም አቀፉ ማኅበረሰብ ያቀረበውን ማሳሰቢያ በትጋትና በተቀላጠፈ አሰራር ትፈጽም ዘንድ አስገንዝበዋቸዋል። ከዚህ ጋር በማያያዝ ዩሮ ከቀድሞ የጀርመን ሸርፍ ማርክ የላቀ ትርጉም የሚሰጠው ገንዘብ መሆኑን ሜርክል ገልጸዋል። ክቡራትና ክቡራን፣ ዩሮ ከመገናኛ ሸርፍ የላቀ ዋጋ ያለው ነው። ዩሮ ለጋራ የኢኮኖሚ ስኬታችንና ለአውሮፓ ውህደት አምድ ነው። ይሄው የአውሮፓ ውህደት የቱን ያህል ዋጋ ያለው ክቡር ጉዳይ መሆኑን እንደ አውሮፓውያን አቆጣጠር በ2007 የሮማው ውል 50ኛ ዓመት ሲከበር በበርሊን ላይ እንዲህ ብለን ነበር እኛ አውሮፓውያን በመዋሃዳችን እድለኞች ነን። ይህን ፈጽሞ መርሳት የለብንም። ይህ እድል ደግሞ በማንኛውም መስዋዕትነት ይቀጥል ዘንድ ዋጋ ያለው ጉዳይ ነው። ግሪክ ፈጽሞ መክፈል የማትችል የከሰረች መሆኗ በጋራ ስምምነት ይገለጥ ይሆናል ሲሉ የተጣማሪው ፓርቲ ኤፍዴፔ ፓርቲ ሊቀመንበርና ምክትል መርሃ መንግሥት ፊሊፕ ረስለር መናገራቸው በህዝብ እንደራሴዎች ምክር ቤት ቡንደስታክ የተቃውሞ ወገን የሶሻል ዲሞክራቱ ፓርቲ አፈ ጉባኤ ፍራንክ ቫልተር ሽታይንማየር በመተቸት እንዲህ ብለዋል። በአውሮፓ በኢኮኖሚ የአንደኝነቱን ደረጃ የያዘንን ሁሉም ወደ እኛ ይመለከታል። ስለዚህ ማንም ሰው ቤት ውስጥ ኬክ እየተበላ የሚወራ አይነት ጨዋታ በአደባባይ ማሰማት የለበትም። ስለዚህ ምክትል መርሃ የመንግስቱና የኢኮኖሚ ሚኒስትሩ የመንግስትን መስመር አቅጣጫ ማስያዝ ወይም ያለውን አጥብቆ መያዝ እንጂ ሌሎች የሚኒስትሮች ምክር ቤት አባላት ከሚናገሩት አንጻር ተቃራኒውን በየዕለቱ ማሰማት ተገቢ አይደለም። እስራኤል አምባሳደሯን ለጊዜው ከዮርዳኖስ እንዲመለሱ ማድረጓ ተነገረ። ባለፈው ሳምንት በካይሮ ግብጽ እንደሆነው ሁሉ በአማን የሚገኘው የእስራኤል ኤምባሲም በተቃዋሚዎች ይወረር ይሆናል የሚል ስጋት በዲፕሎማቶች ዘንድ መኖሩ ተገልጿል። በዮርዳኖስ ተቃዋሚዎች የሚሊዮን ሰዎች ዘመቻ ያሉት ሰልፍ ዛሬ አማን ውስጥ ወደ እስራኤል ኤምባሲ እንዲያመራ አስታውቀው ነበር። የእስራኤል ውጭ ጉዳይ ሚኒስቴር አምባሳደሩን ከጠራ በኋላ አማን በሚገኘው የኤምባሲው ሕንፃ ለድንገተኛ ጉዳይ ብቻ አባላት እንደሚቆዩ አመልክቷል። የፍልስጤማውያን ፕሬዚዳንት ማህሙድ አባስ ከዩናይትድ ስቴትስና ከአውሮፓው ሕብረት ተቃውሞና ግፊት ቢኖርም ፍልስጤም የተባበሩት መንግስታት ድርጅት አባል ትሆን ዘንድ በዚህ ወር ጥረት እንደሚያደርጉ አስታወቁ። የፍልስጤማውያን አመራር ህዝቡ በአመዛኙ ፍልስጤም በተባበሩት መንግስታት ራሷን የቻለች ሀገር መሆኗን ይቀበል ዘንድ አመራሩ የሚያካሄደውን ዘመቻ እንዲደግፍ ጥረት በማድረግ ላይ መሆኑ ተነግሯል። የሐማስ ንቅናቄ የሆነ ሆኖ ይህን እንደ ትልቅ ስኬት አያዩም። በመሆኑም የአልፋታህ አመራር አባል አህመድ አል ሳሌም እንዳሉት ሐማስ ቀደም ሲል ስምምነት ከተደረገበት የጋራ ምክክር ሆን ብሎ ራሱን አርቋል። የሐማስ ንቅናቄ በማዕከላዊው ምክር ቤት ስብሰባ እንደሚካፈል መግባባት ነበር። በተባበሩት መንግስታት ድርጅት ስለሚቀርበው ጉዳይ በእነ ካሌድ ማሻልና ሌሎችም የሐማስ መሪዎች ዘንድ ስምምነት እንደነበር ቢታወቅም የሚቃወምበትን ምክንያት ደግሞ አላቀረበም። በዚህ ጥያቄ ላይ ብሔራዊ መግባባት መኖሩ ግን የሚካድ አይደለም። ይህ ቦን የሚገኘው ዶቸ ቬለ ራዲዮ ጣቢያ ነው። ዜናውን ለማጠቃለል አርዕስቱን አሁን በድጋሚ እናሰማለን። የጋዜጠኛ እስክንድር ነጋና የአንድነት ለፍትህና ዲሞክራሲ ፓርቲ ምክትል ሊቀመንበር እንዲሁም የህዝብ ግንኙነት ኃላፊ አቶ አንዷለም አራጌ ትናንት ተይዘው መታሰራቸው ያሳሰባቸው መሆኑን ዶቸቤሌ አማርኛው ክፍል ያነጋግራቸው የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ተጠሪ አስታወቁ። የጀርመን ምክር ቤት ቡንደስታክ አባል ቲሎ ሆፐም ድርጊቱ እንዳስደነገጣቸው ገልጸው የጀርመን መንግሥት ይህን ሊያወግዝ ይገባል ብለዋል። አንድ ኢትዮጵያዊ ጋዜጠኛ በዊክሊክስ ሰነድ ስሙ በመጠቀሱ አገር ለቆ ወጥቷል። 15 ኢትዮጵያን አትሌቶችም ማፑቶ ውስጥ ተሰውረዋል። የጀርመን መራሃይተ መንግሥት አንጌላ ሜርክል እና የፈረንሳዊ ፕሬዚዳንት ኒኮላስ ሳርኮዚ ግሪክ ከአውሮፓው የዩሮ ሸርፍ አባላት ማኅበር ትውጣ መባሉን ፈጽሞ እንደማይቀበሉት አስታውቀዋል። ያም ሆኖ ግሪክ የሚጠበቅባትን በትጋትና ቅልጥፍና እንድታሟላ ሜርክል አሳስበዋል። እስራኤል አምባሳደሯን ለጊዜው ከዮርዳኖስ እንዲመለሱ ማድረጓ ተነግሯል። ባለፈው ሳምንት በካይሮ ግብፅ እንደሆነው ሁሉ በአማን የሚገኘው የእስራኤል ኤምባሲም በተቃዋሚዎች ይወረር ይሆናል የሚል ስጋት በዲፕሎማቶች ዘንድ መኖሩ ተገልጿል። በዮርዳኖስ ተቃዋሚዎች የሚሊዮን ሰዎች ዘመቻ ያሉት ሰልፍ ዛሬ አማን ውስጥ ወደ እስራኤል ኤምባሲ እንደሚያመራ አስታውቀው ነበር። ዜናው እዚህ ላይ አበቃ።